I'm so ላለፈው ሰኞ ተቀጥሮ የነበረው በእስር ላይ የሚገኙት የሙስሊሙ ህብረተሰብ ጥያቄ መፍትሄ አፈላላጊ ኮሚቴ አባላት የነ አቡበከር አህመድ ጉዳይ ለፊታችን ታህሳስ 3 2006 ዓ.ም ተቀጥሯል። ቀጠሮ የተሰጠበት አካሄድ አግባብ ያለውን ስርዓት የተከተለ አልነበረም ሲሉም የተከሳሾቹ ጠበቃ አቶ ተማም አባቡልጉ ለቪኦኤ ተናግረዋል። ሰሎሞን አባታ አነጋግሯቸዋል። አቶ ተማምን ውይይታቸው ቀጥሎ ይቀርባል። ጤና ይስጥልኝ አቶ ተማም አባቡልጎ። አብሮ ይስጥልን። እርስዎ ጥብቅና የቆሙላቸው ደንበኞቹ የሙስሊሙ ህብረተሰብ ጥያቄዎች መፍትሄ አፈላላጊ ኮሚቴ አባላት የነበሩትና ሌሎች አብረዋቸው የታሰሩ ሰዎች ፍርድ ቤት መቅረብ እንደነበረባቸው ሰምተን ነበረ። ችሎቱ ቀርቷል። ቀረ ለሶስት ወር ብይን ለመስጠት ሶስት ወር ወስዶ ነበረ ፍርድ ቤቱ በሶስት ወር ውስጥ ጊዜ ውስጥ ይሰጣል ብለን እየጠበቅን ነበር። ለሀያ ሶስት የነበረውን ቀጠሮ ብይን ለመስጠት ነው የነበረውና፣ ግን ችሎቱ ከመሄዳችን በፊት በመዝገብ ቤት በኩል አንዱ ጠበቃ ያው እንደማይኖር ተነገረው። እኛም ሰው ልከን አረጋገጥን። ዳኞቹም አልተሰየሙም። እኛም ቀርበን ደንበኞቻችን ቀርበም አልቀረቡም። በአየር ላይ ነው የተለወጠው። የተነገረ ነገርም የለም ኦፊሻሌ። በፍርድ ቤት አሰራር ደግሞ ችሎት ሲቀጠር ቀጠሮ ቀርበ ዳኝ መዝገቡ ቀርቦ ተሰይሞ ዳኛ ተመዝግቦ የቀረብነው ሰዎች መቅረባችን ተረጋግጦ ተመዝግቦ ነው ብይን ተሰጠም አልተሰጠም። ቀጠሮ የሚለወጥበትን ምክንያት ተነግሮን ኦፊሻሊ ማለት ነው ተነግሮን ነው መለወጥ ያለበት። የእኛ ደንበኞች እንግዲህ በፍርድ ቤት ትእዛዝ ነው እስር ቤት ያሉትና እነሱም ያሉበት ሁኔታ ፍርድ ቤቱ ማረጋገጥ አለበት በዚያውም በሚሰጠው ብይን የአቃቤ ህግ ምስክሮች ደምጆቻችን ላይ አስረድተው ካልሆነ በነጻ የሚለቀቁ ሰዎችም ይኖራሉ ብይን ሳይሰጥ ደግሞ ማንም ሰው ሊወጣ ስለማይችል ከአንድ አመት በላይ የታሰሩ ሰዎች ናቸው ሰላሳ አንድ ሰው ያለበት ጉዳይ ነው እና ሳይጠሩን ነው ችሎቱም ሳይሰየም ነው ለታህሳስ ሶስት ተለውጧል ተብሎ በ ውስጥ ታዋቂ ነው። የተነገረንን ያወቅ ነው። ለሶስት ወራት ነው የተያዘው። ይህ ብይን ለመስጠት የአካባቢ መቶ ዘጠና ሰባት ምስክር አለኝ ብሎ ሲያበቃ የሰማንያ ዘጠኙን አሰምቶ ከዛ በኋላ መቅረብ ስላልቻሉ በዚህ ይበቃል አላሉ። በዚህ ላይ ብይን እንሰጣለን ተብሎ ነው ተቀጥሮ የነበረው እና ሶስት ወር የፈጀ ነው። ክረምቱ ሙሉ ሲሰራ የነበረ ነገር ነው እና ከትናንት ወዲያ ብይን ይሰጣል ብለህ ስጠብቅ የነበረው ማለት ነው። ሶስት ወር ማለት ዘጠና ቀን ማለት ሆኖ ነው። ዘጠና ቀን ነው አሁን የአቃቤ ሕግ ምስክር ተሰምቶ ካበቃ፣ ይህን ብይን ለመስጠት ፍርድ ቤቱ ዘጠና ቀን ነው ለራሱ የሰጠው። በዘጠና ቀን ውስጥ ነው ይህን ነገር ሰርቶ መጨረስ ያልቻለው እና ሰርቶ ያለ መጨረሱ ብቻ ሳይሆን ደግሞ ኦፊሻሊ አንድ ከፍተኛ ፍርድ ቤት ፍርድ ቤቱ የትኛውን ፍርድ ቤት ቢሆን እኮ የሚሰራ በት አሰራር አለው። ችሎት ትቀርባለህ፣ ትሰየማለህ። የቀረበው ያልቀረበው ይነገራል፣ ይጻፋል፣ ይመዘገባል። ከጥሮ የሚለወጥበትም ቀን ይመዘገባል። በፍርድ ቤት ደረጃ እኮ ሂደ ስነ ስርዓት ከዋናው ጉዳይ እኩል ዋጋ ያለው ነገር ነው። አስተዳደራዊ ነገሮች አይደሉም እነዚህ። በዚህ በኩል ሊሰራ የሚገባም አልነበረምና ሶስት ወር ተሰጥቶ ነው በሶስት ወር ጊዜ ነው ድምጾቻችን ከአንድ እንግዲህ በወንጀል ሕግ መሬ የቆየ ፍትህ እንደተከለከለ ፍትህ ይቆጠራል ይላል። እና ሶስት ወር ነው ወይም ብይን ለመስጠት የተደረገው ና እሱም አሉ በቃ ተብሎ አሁን ለአስራ አምስት ቀን ለአስራ ምናምን ቀን በአየር ላይ ተለውጧል ማለት ነው አቶ ተማም ለመሆኑ ይሄ የዘጠና ቀን ቀጠሮ እርሶ ከህግ አኳያስ እንዴት ነው የሚመለከቱት ዘጠና ቀን መሰጠቱ ልክ ነበር ወይስ በመሀል ላይ ሌላ የፍርድ ሂደትም ሆነ ሌላ ንግግር መኖር ነበረበት መሰጠቱ እኛው ምንድን ነው የሚሆኑም ብዙ ምስክር ተሰምቷል ክርክሩ የሚያልቅ ከሆነ እኛ ከመመላለስ ያው ፍርድ ቤቱ አሁን ይሄን በመስራት ነው እኛ ቀጠሮን የተቀበል ነው ያኔ ቢሆን ማለት ነው ምን አሁን ቀጠሮ ቀጠሮ ቀጠሮ እየተባለ እኮ ደንበኞቻችን ስንት አመት ሊታሽ ሊታሰሩ ነው የሚል ስጋት ስለነበረን ያ ስጋት ነው እንግዲህ እውነት እየሆነ እየመጣ ያለው እና እኛ ያኔ ሶስቱን የተቀበልነው ደሞ የጠበቆቹም የተቀበሉት ተፈናግረዋል። በእርግጥ የተቀበሉት የመጨረሻውን ውሳኔ የመጨረሻውን ብይን ይሰጡና በእርግጥ የአካባቢ ህግ ምስክር አንዱም ደንበኞቻችን ላይ አልመሰከሩ ስለሆነ ደንበኞቻችን ይለቃሉ በሚል ነው ሶስቱን የተቀበልነው እንጂ ሶስት ወር በጣም ረጅም ጊዜ ነው። ታስሮ ያለ ሰው እኮ ያውም ደግሞ ይሄን በመሰለ ኖርማሊ ይህን በመሰለ ጉዳይ ታስሮ ባለ ሰው ምንም ወንጀል ሳይፈጽሙ ነው ለምቻችን ታሰሩ ብለን እስካሁን ድረስ እኛም ሁላችንም የምናምነው እና ከቀረቡ ምስክሮችን መረዳት የቻለ ያስ እስከሆነ ድረስ ያ ሆኖ ነው። አሁንም ሶስት ወሩ ማዘቃ ተብሎ ነው። ያሁም የፍርድ ቤት ስነ ስርዓት ተጥሶ ነው እኮ። በስልክና በምናምን እየተቀጠር ነው ያለው። አሁን ምን ገቢ አልነበረም። ሶስት ወሩም ቢሆን እና ተላልፎ አልተዛውሯል ሲባል የተሰጣችሁ ምክንያት ምንድን ነው? ምንም አልተሰጣልም። እኔ አሁን ኦፊሽሊ ምን ተደረገብለ ብጠይቅ ምን ሰባት አላቅም። አንዱ ጠበቃ ብቻ እኛ እኛ የሆነ ወደ ፍርድ ቤት ሲሄድ መንገድ ላይ መዝገብ ቤት የሚሰራ ልጅ አውቀው ያገኘውና የእናንተ ጉዳይ በዚህ ቀን ተብሎ አልተባለ መካሄ ነው የምናውቀው። ይሄ አሁን የፍርድ ቤት አሰራራ አይደለም። እኛና ፍርድ ቤቱ የምንተዋወቀው እኮ በመዝገቡ መሰረት ነው። መዝገቡ ነው የሚያገናኘን ከዳኞቹም ከአካባቢ ሕጎቹም ከመዝገብ ቤቶች ሁሉ የሚያገናኘን ያ በእነ አቡበከር አህመድ የሚጠራው መዝገብ ነው። በዛ መዝገብ መሰረት ነው መነጋገር ያለብን። በዛ መዝገብ ላይ ነው የሆነው ነገር ሆኗል ብለን ኦፊሺያሊ መናገር የምንችለው አሁን እየነገርኩ ያለው ነገር እኮ ለአንዱ ከኛ ጉዳይ ከኛ ጠበቆች አንዱ ለሆነው ጠበቃ አንድ መዝገብ ቤት ልጅ የነገረውን ነው እየነገርኩ ያለሁትና ይሄ ኦፊሻል ሊባልም አይችልም በፍርድ ቤቱ አሰራር መለመድ የሌለበት ጉዳይ ይመስለኛል ይሄ ወደፊትም ቢሆን እና ምንድን ነው አሁን የምታስቡ ታዲያ ለአስር ቀን ተቀጥሯል ይሄ ቀጠሮ እናንተ በማናውቀው በምትሉት ሁኔታ አዎ በቃ አስር ቅ ምንም ማድረግ በዚህ ምክንያት ደግሞ ሌላ የ ምክንያቱም አሁን በዚህ ጋር መዝገቦችን እንከፍታለን ይዘጋብናል እንከፍታለን ይዘጋብናል እንከፍታለን ይዘጋብናል ኖርማሊ በዚህ አይነት የክርክር ሂደት ላይ ጊዜዎችን መጨረስ አንፈልግም ና ያው ሚሉ ስንጠብቀን የሚቀጥለው ቀጠሮ ለፍርድ ቤቱ እናመለክታለን በነጻ ያለቀቁልናል የምትሉት ሁሉንም ደንበኞቻችሁን ነው ወይስ ሌላ የምትጠብቁት ፍርድ አለ ታዲያስ? ደንበኞቻችን እኮ ግማሹ የሙስሊም መፍትሄ አፈላላጊ ሰዎች ናቸው። የሙስሊም መፍት አፈላላጊ ደግሞ ህዝቡ እጁን አውጥቶ በአደባባይ የመረጣቸው ሰዎች ናቸው። በዛ ጉዳይ ኃላፊነት የሚመጣ ከሆነ የመረጣቸው ህዝብ ነው ተጠያቂ መሆን ያለበት እነሱ አይደሉም። ሌሎቹን ሰዎች በምትመለከትበት ጊዜ የሙስሊም የስልምና አስተማሪዎች፣ የራሳ ሰጪ ድርጅት ሰራተኞች፣ የህግ ባለሙያዎች እና ትልልቅ ሰዎች ናቸው። እነዚህ ሰዎች እንኳን ወንጀል ሰርተው በአደባባይ የተባለውን ነገር ሊሰሩ ቀርቶ አገሩን ስነ ምግባርና ዲሲፕሊን እያተያዙ ያሉት ልክ የሃይማኖት ምሁራን ናቸው። ስለዚህ እነዚህ ሰዎች ወንጀል ሰሩ ብለህ መገመት መስራቱን ያተያት ይመስለኛል። እውነቱን ለመነጋገር እና የያየ ነው። በፍርድ ቤት ደረጃም ያየ ነው። በምስክሮቹ የያየ ናቸውም። በህግ ቋንቋ ደመኞቻችን ምንም ወንጀል እንዳሰሩ ነው የምናውቀው እና ይረጋገጣል። የምናምነውም ይህን ነው። ግማሹ ጋዜጠኞች ናቸው። እና ጋዜጠኛ ሰው ደግሞ እኮ በሶስቱ ጊዜ ይልጋ በሚያስ ጉዳይ ላይ እንደገና እኛ ተብሎ ሊከሰስ አይችልም። ይሄን ጉዳይ ያልከው ምንድን ነው እየተባለ እየተመረመረም ሊከሰስ አይችልም። ስለዚህ ያው የጻፈው ነገር ሲለፊ ያዙ ምን ትርጉም ይሰጣል በሚል ነው መታወቂ ያለበት እንጂ። ስለዚህ አሁን የምናስበው ሁሉም በነጻ ይለቀቃሉ ነው። መጀመሪያውኑ ወንጀል ሰሩ ብለን አናምንም እኛ ደንበኞቻችን። ለመሆኑ አቶ ተማን በአስር ቀን ውስጥ ይሄ ችሎት ለብይን ይቀመጣል ፍትህ ይበየናል ብለው ይጠብቃሉ? እንግዲህ የሚበይነው እግዚአብሔር ነው፣ አላህ ነው። ዞሮ ዞሮ ፍትህ በያኙም ለራሱ ነው። የሚያየን ሁሉ ፍትህ እኮ ባገዶኮ ቁጥር ቁጥሩ ወደ ራስህ ነው የምታጎድለው። ና እንደ ሀገር፣ እንደ አንድ ህዝብ የምንጠብቀው ነገር ምንድ ነው? ፍትህ ይበየናል ብለን ነው። እነዚህ ሰዎች የዚህ ሀገር ዜ ናቸው። ይሄ ሀገር ደግሞ የሁላችንም ነው የሁላችንም ሀገር እስከሆነ ድረስ ለሁላችንም ነው መሆን ያለበት። ህግም ይሰራል ብለን የምናስበው ለሁላችንም ነው። ስለዚህ ደንበኞቼ ከሌሎች ተለይተው በሌለ ነገር የሌለ ውሳኔ ይሰጥባቸዋል ብዬ አልጠብቅም። የሚሆነውን ደግሞ አብረን እናያለን። አቶ ተማም፣ ለመሆኑ ደንበኞቹ የጤንነታቸው ሁኔታ የአካላቸው ሁኔታ ስነ ልቦናቸው እንዴት ነው? በቅርብ የመከታተል የማየት የማነጋገር እድል አግኝተዋል? አዎ አግኝቻ ነው። ደንበኞች በመንፈሳቸውም በጤንነታቸውም አልሐምዱሊላህ ሰላም ናቸው። እግዚአብሔር ይመስገን ሰላም ናቸው እና በጥሩ ጤንነት ላይ ነው ያሉት። አቶ ተማም አባብልጉ ለሰጡኝ ጊዜና ለአስተያየቶ በጣም አመሰግናለሁኝ። እሺ እኔም አመሰግናለሁ ሰለሞን፣ እግዚአብሔር ይስጥልኝ።